ተደራዳሪዎቹ ባለፉት ሁለት ዙር ውይይታቸው የዜጎች መብት፣ የአይርላንድ ወሰን ጉዳይና ብሪታንያ ከህብረት ውስጥ ወጣ መክፈል በሚገባት የገንዘብ መጠን ላይ ትኩረት እንዲደረግ ከስምምነት መድረሳቸው ይታወሳል። በተለይ ህብረቱ በእነዚህ ሶስት አጀንዳዎች ላይ ከስምምነት ካልተደረሰ ወደ ሌሎች አጀንዳዎች መግባት እንደማይቻል ሲገልጽ ቆይቷል። ብሪታንያ ግን በእነዚህ በሶስቱ ጉዳዮች ጎን ለጎን በሌሎቹም ሁለቱ ወገኖች በቀጣይ ስለሚኖራቸው ግንኙነት ጭምር ድርድር ሊደረግ ይገባል ባይናት። ብሪታንያ ከህብረቱ ከወጣች በኋላ በንግድና ኢኮኖሚው እንዲሁም በሌሎቹ ማህበራዊና ፖለቲካዊ ዘርፎች ስለሚኖረው ግንኙነት የብሪታንያን መንግስት አቋም የሚገልጹ በርካታ ጽሁፎች ታትመው ወጥተዋል። በብሪታንያ የሚኖሩ የህብረቱ ዜጎች መብቶቻቸው እንደሚጠበቁና የአይርላንዱ የጉድ ፍራይዴይ የሰላም ስምምነትን በማክበርም የሰሜን አይርላንድና የአይርላንድ ወሰን ክፍት እንደሚሆን እንዲሁም በአባልነቷ መክፈል የሚገባትን ገንዘብ እንደምትከፍል የወጡት ጽሁፎች ይገልጻሉ። ይሁን እንጂ ከብሪታንያ መንግስት የወጡት ጽሁፎች ግልጽነት የሚጎላቸው ቀደም ተከተል የሌላቸውና ድርድሩንም ለማፋጠን የሚረዱ አይደሉም በማለት ተተችተዋል። ድርድሩ ከመጀመሩ ቀደም ብሎ ትናንት እዚህ ብራስልስ የሁለቱ ወገኖች ዋና ተደራዳሪዎች በጋራ በሰጡት አጭር መግለጫም የተንጸባረቀው ይኸው የልዩነት ሀሳብ ነበር። የህብረቱ ዋና ተደራዳሪ ሚስተር ሚሼል ባርኒየር ከብሪታንያ የቀረቡት ሀሳቦች አሻሚዎች ናቸው በማለት የበለጠ ዝግጁነትና ቁርጠኝነት ከብሪታንያ አቻዎቻቸው የሚጠብቁ መሆናቸውን አስታውቀዋል። ከብሪታንያ እንዲወጡ የምንፈልገውና የምንጠብቀው ህትመቶች ገንቢ ድርድሮችን ለማካሄድ የሚያስችሉ ግልጽ የሆኑ መግለጫዎችንና ጽሑፎችን የያዙ እንዲሆኑ ነው። አሻሚና ግልጽ ያልሆኑ ሀሳቦችን ቀድመን ካስወገርን ስለ ወደፊቱ ግንኙነታችንና የሽግግር ጊዜም ፈጥረን ልንወያይ እንችላለን በማለት በሳቸው ወገን ያለውን ዝግጁነት ገልጸዋል። የብሪታንያ ዋና ተደራዳሪ ሚስተር ዴቪድ ዳቪስ በበኩላቸው በሰጡት አስተያየት መንግስታቸው ያወጣቸው መግለጫዎችና ህትመቶች በቂ ዝግጅት አድርጎባቸው የወጡ መሆኑን በማስታወስ የተስማሙባቸውን አጀንዳዎች እየቋጩ በሌሎቹ ላይ ደግሞ በቀጣይ ለመደራደር ዝግጁ መሆናቸውን ገልጸዋል። ይህንን ለማድረግ ግን ከህብረቱ በኩል ግትር አለመሆንንና አርቆ አስተዋይነትን እንሻለን ብለዋል። በዜጎች መብት ጉዳይ የአውሮፓ ህብረት ከሶስት ሚሊዮን በላይ የሆኑት በብሪታንያ ነዋሪ ዜጎቹ መብትና ጥቅሞቻቸው እስካሁን በነበረው አሰራር እንዲከበርና ተግባራዊነቱም በአውሮፓ ፍርድ ቤት ክትትል እንዲደረግበት ይፈልጋል። ብሪታንያ ግን የዜጎችን መብት የምታከብር መሆኑን ብትገልጽም ከህብረቱ ከወጣች በኋላ የአውሮፓ ፍርድ ቤት የውስጥ ጉዳይ ነው በምትለው እንዲገባ አትፈልግም። በአይርላንድ ጉዳይም ብሪታንያ የሰላም ስምምነቱን በማክበር ደንበሩን ክፍት አድርጋለሁ ትበል እንጂ እንዴት ተግባራዊ እንደሚሆን ግን ግልጽ አይደለም። ብራስልስ የሚገኘው ብሩጌል የተሰኘው የባለሙያዎች ስብስብ ዳይሬክተር ሚስተር ጎንትራ ወልፍ እንደሚሉት የአይርላንድን ችግር በቀላሉ እንፈታለን ማለት ምናባዊ ይሆናል። የአይርላንድን ጉዳይ በሚመለከት አዲስ አይነት የኢኮኖሚ ግንኙነትን ከደንበሩ ጉዳይ ጋር ማስታረቅ አስቸጋሪ የሚሆን ይመስለኛል። በድንበር አካባቢ ለሚካሄዱ ትናንሽ ንግዶች በቀላሉ መፍትሄ ይገኛል ብሎ ማሰብ ምናባዊ ነው የሚሆነው። ብሪታንያ ከህብረቱ ስትወጣ መክፈል በሚገባት የገንዘብ መጠንና ስሌቱ ጭምር ያለው ልዩነትም እንዳለ ነው። የአውሮፓ ህብረት ግን ከተሰናባቸዋ ብሪታንያ ከ7 እስከ 100 ቢሊዮን ዩሮ የሚጠብቅ ሲሆን ብሪታንያ ግን መክፈል የምትፈልገው ከ40 ቢሊዮን ዩሮ በላይ አይደለም ነው የሚባለው። ድርድሩ የፊታችን ሐሙስ ሲጠናቀቅም ሁለቱ ዋና ዋና ተደራዳሪዎች ስለ ውይይቱ ውጤትና ቀጣዩ ፕሮግራም መግለጫ ይሰጣሉ ተብሎ ይጠበቃል። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ